በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ግንቦት 23 2009 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባተና ቆንጅት ታየ ነን። በሰሜን ጎንደር ኮከብ የሌለበት ባንዲራ ሰቅለዋል የተባሉ ካህን ተይዘው ከታሰሩ መንፈቅ ሆነ። መጀመሪያ የተያዙበት ከሰንደቅ ዓላማ ጋር የተገናኘ ነበር። አርማ የለለ ሰንደቅ ዓላማ በስብሰባ ስታካሄዱ እዛ ላይ ተጠቅማችኋል የሚል ነው። የሰሜን ጎንደር ዞን ሀገረ ስብከት ስራ አስኪያጅ ሊቀ አእላፍ ቀለመወርቅ አሻግሬን ድምፅ ነው የሰማ ነው አሁን የተባሉትን ግለሰብ በተመለከተ መረጃ የለኝም እንጂ በአጠቃላይ በክልል ውስጥ ነገር የክልሉ አቃል ግን እያንዳንዱን በየአካባቢ ያለውን ይህን ባህር ዳርን ጨምሮ እያንዳንዱን ነገር የተጣራ መረጃ መስጠት ይጠይቃል። አቶ ንጉሱ ጥላሁን የአማራ ክልላዊ መንግስት ቃል አቀባይ ናቸው። የሰማችኋቸው ዘገባው በአብይ ርዕስ ይቀርባል። ለአርዕስተ ዜናው ቆንጭት በኬንያ ላሙ በምትባለው የጠረፍ ወረዳ መኪናቸው ላይ ፈንጂ ተወርውሮ ስድስት የጸጥታ አባላት መገደላቸው ተሰማ። አልሸባብ ኃላፊነት ወስዷል። ኬንያ ውስጥ ጥቃታችንን እያባባስን ነውም ሲል አስታውቋል። አፍጋኒስታን ዋና ከተማ ካቡል ውስጥ ዛሬ ጠዋት በዲፕሎማቶች መኖሪያ አካባቢ የደረሰ የቦምብ ጥቃት የመኪና ላይ ቦምብ ጥቃት በትንሹ ዘጠና ሰዎችን ገደለ። ከሶስት መቶ በላይ እንደተጎዱም ተገልጿል። ሌሎችም ዘገባ ዜናዎች አሉን። አመሰግናለሁ ቆንጂታ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማቸው። ኬንያ ውስጥ ዛሬ ረቡዕ ቢያንስ አምስት የጸጥታ አባላት በፈንጂ መገደላቸው ተዘግቧል። ጥቃቱ የደረሰባቸው ላሞ የሚባለው የኬንያ የጠረፍ ወረዳ ውስጥ በመኪና ሲጓዙ በተወረወረ ፈንጂ መሆኑን የጸጥታ ምንጮች አስታውቀዋል። ነውጠኞች አድፍጠው ጥቃት የሚሰነዝሩበት የቦኒ የሚባለው ደን የጸጥታ ኃላፊ ጄምስ ኦሊሬሲያን ጥቃቱ መድረሱን ለቪኦኤ የሶማልኛ አገልግሎት አረጋግጠዋል። ሌሎች የጸጥታ ምንጮች በበኩላቸው እንዲሁ ለሶማልኛ አገልግሎት በሰጡት ቃል በተሽከሽካሪው ላይ ተሳፍረው የነበሩት ሰባት የገጠር የጸጥታ ጥበቃ አባላት ነበሩ። አምስቱ ተገድለዋል። ሁለቱን ግን የደረሱበትን አናውቅም ብለዋል። የሶማሊያው ጽንፈኛ ቡድን አልሸባብ ለጥቃቱ ኃላፊነቱን ወስዶ ሰባት ሰዎች እንደተገደሉ ተናግረዋል። የቡድኑ ቃል አቀባይ ኬንያ ላይ የምናካሂደውን ጥቃት እያፋፋመን ሲል መናገሩም ተጠቅሷል። በኬንያ ሰሜን ምስራቃዊ ክፍለ ግዛት ባለፈው ሳምንትም ጎዳ ና ዳር ሁለት ፍንዳታዎች ደርሰው ስምንት የሀገሪቱ የጸጥታ አባላት መገደላቸው ይታወሳል። የሶማሊያ ፑንትላንድ ክፍለ ግዛት የጸጥታ ቢሮዎች በበኩላቸው ቦሳሶ ከተማ አቅራቢያ ሁለት ተጠርጣሪዎችን አስረናል፣ ብዛት ያላቸው ፈንጂዎችንና ሌሎች መሳሪያዎችንም ወርሰናል ብለዋል። አፍጋኒስታን ዋና ከተማ ካቡል ውስጥ ዛሬ ማለዳ ላይ በዲፕሎማቶች የመኖሪያ ሰፈር አካባቢ በተጣለ ከባድ የፍንዳታ ጥቃት በትንሹ ዘጠና ሰው መገደሉና ከሶስት መቶ በላይ ሰው መጎዳቱ ተዘግበዋል። ፍንዳታው የደረሰው መኪና ላይ በተጠመደ ፈንጂ መሆኑ ታውቋል። ሪፖርተራችን ሪቻርድ ግሪን ከካቡል ያጠናቀረው ዘገባ አለ። ሰሎሞን ክፍሌ ያቀርበዋል። በማዕከላዊ ዋዚር አክባር ካን የደረሰው ፍንዳታ በጣም ከባድ መሆኑ ተገልጿል። ዋዚር አክባር ካን የዲፕሎማሲ ተልእኮዎችና መንግስታት ጽሕፈት ቤቶች መቀመጫ ሲሆን፣ በፍንዳታው በደርዘኖች የሚቆጠሩ ተሽከርካሪዎችና በዙሪያው ያሉ ሕንፃዎች ተጎድተዋል። የጤና ጥበቃ ሚኒስቴር ባለሥልጣናት የጥቃቱ ሰለባዎች ቁጥር ሊጨምር እንደሚችል ለአሜሪካ ድምፅ ራዲዮ ገልጸዋል። የዚህ በመኪና ላይ የተጠመደ ፈንጂ ጥቃት ኢላማ ምን እንደሆነ ግን ወዲያውኑ ግልጽ አልተደረገም። ሆኖም ከጀርመን ኤምባሲ ብዙም ርቀት አልነበረውም ተብሏል። በጥቃቱ በአብዛኛው ውድመት የደረሰባቸውም በአቅራቢያው የሚገኙ ሕንጻዎች ናቸው ተብሏል። በከፍተኛ ደረጃ የተጎዳውም ዋናው የአፍጋኒስታን ቴሌኮሚኒኬሽንስ አገልግሎት ሰጪ የሆነው የሮሻም ቢሮ ነው። በዩናይትድ ስቴትስ የሚመራው የኔቶ ወታደራዊ ተልእኮ ጥቃቱ ለሲቪሎች ሕይወት ፈጽሞ ደንታ የሌለውና የጠላትን አረመኔያዊ ተፈጥሮ የሚያሳይ ነው ሲል አውግዟል። ጎረቤት ፓኪስታንም ይህን የአሸባሪ ጥቃት አውግዛለች። የመንግሥቱ ጸጥታ ጥበቃ ኃይሎች ጥቃቱ የደረሰበትን አካባቢ ፈጥነው የዘጉ ሲሆን፣ ዓለም አቀፍ ወታደሮችም በሕይወት የተረፉትን ፍለጋና አድን ጥረቶች አግዘዋል። ነዋሪዎች ከዓመታት ወዲህ በትልቅነቱ የገዘፈ ነው ሲሉ ለገለጹት ለዚህ ጥቃት ወዲያውኑ ኃላፊነት የወሰደ ወገን ብቅ አላለም። የዛሬው የቦምብ ጥቃት በአፍጋኒስታን የደረሰው የሀገሪቱ ፕሬዚዳንት አሽራፍ ጋኒ በካቡል የጎረቤትና አካባቢውን ሀገሮች የሰላም ጉባኤ ለማስተናገድ እየተዘጋጁ ባሉበት ወቅት ነው። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በርካታ የዩናይትድ ስቴትስ የብዙሀን መገናኛዎች በዘገቡት መሰረት ፕሬዚደንት ዶናልድ ትራምፕ አሜሪካን ከእሳቸው ቀደም ብሎ የነበሩት ፕሬዚደንት ባራክ ኦባማ አምና ከፈረሙት ከፓሪሱ የአየር ንብረት ለውጥ ውል ሊያስወጧት ነው። ፕሬዚደንት ትራምፕ ከታሪካዊው የፓሪሱ ስምምነት አገራቸውን ሊያስወጡ መሆኑን በርካታ የዜና አውታሮች ዘግበዋል። ይህ እውነት ከሆነ አብይ የሆነ የኦባማ ዘመን ፖሊሲን የሚቀለብሰው የሚስተር ትራምፕ እርምጃ ሪፑብሊካኑን ደጋፊዎቻቸውን ደስ ያሰኛል፣ የአሜሪካን አገሮች የአሜሪካን አጋሮች ደግሞ ያበሳጫል ተብሏል። ይሁን እንጂ ዛሬ ሚስተር ትራምፕ ውሳኔያቸው የመጨረሻ እንዳልሆነ በሚቀጥሉት ቀናት ውስጥ እንደሚያስታውቁ ጠቁመዋል። በትዊተር ይህ በዚህ እንዳለ አንድ የዋይት ሀውስ ባለስልጣን አሜሪካን ከፓሪሱ ውል እንደምትወጣ ፕሬዚደንቱ ይፋ በሚያደርጉበት መግለጫ ጋር የሚያቆራኙት የማሳሰቢያ ቃል ውሳኔያቸው የመጨረሻ ላይሆን እንደሚችል የሚጠቁም ክፍተት እንደሚተው መናገራቸውን አሶሲኤትድ ፕሬስ ጠቅሶ ዘግቧል። ቀደም ብሎ 22 ሪፐብሊካን የዩናይትድ ስቴትስ የመወሰኛ ምክር ቤት አባላት ሚስተር ትራምፕ ቁርጥ ባለ መንገድ ከፓሪሱ ስምምነት አሜሪካን እንዲያስወጡ ብለው በማሳሰብ ደብዳቤ ጽፈዋል። በሌላ በኩል ዩናይትድ ስቴትስ ከፓሪሱ ውል ትወጣለች የሚሉት ዜናዎች የአውሮፓን አጋሮቿን አስጨንቀዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በምርጫ ዘመቻቸው ወቅት በሩሲያ ግንኙነት በምርጫ ዘመቻቸውና በሩሲያ ግንኙነት ዙሪያ የተወካዮች ምክር ቤቱ በያዘው ምርመራ ላይ ዛሬም ነቀፋ ሰንዝረዋል። ከቀድሞ አማካሪዎች መካከል አንደኛው ስሜን ከውንጀላ ነፃ የሚያደርግ የምስክርነት ቃል እንዳይሰጡ ዴሞክራቶቹ እያከላከሉ ናቸው ሲሉ ትራምፕ ከሰዋል። የተወካዮች ምክር ቤት የመረጃና ስለላ ጉዳዮች ኮሚቴ አባላት የሆኑት ዴሞክራት አባላት የቀድሞ የምርጫ ዘመቻ አማካሪ ካርተር ፔጅ እንዲናገሩ አይፈልጉም ብለዋል። ፕሬዚደንቱ ለዚህ ክሳቸው ማስረጃ አላቀረቡም። ካርተር ፔጅ ራሳቸው ከሞስኮ ባለሥልጣናት ጋር ያደረጉት ግንኙነት እየተመረመረ ነው። ካርተር ፔጅ የቀድሞ የፌዴራል ምርመራ ቢሮ ኤፍ ቢአይ ዳይሬክተር ጄምስ ኮሜ እና የቀድሞ የሲአይኤ ዳይሬክተር ጃን ብሬናን ከሩሲያ ባለሥልጣናት ጋር ያደረጉት ግንኙነት አለ ሲሉ የተናገሩት ሐሰትና አሳሳች መሆኑን ሊያስረዱ ይፈልጋሉ ብለዋል። ፕሬዚደንቱ ኤፍ ቢአይ ባለፈው ዓመት ካርተር ፔጅን ንግግሮችና ግንኙነቶች ለመከታተል በሀገሪቱ የውጭ ስለላ ጉዳይ ድንጋጌ መሠረት ፈቃድ ይዟል። ከአርባ አምስት ዓመት ሰው ይቅርታ፣ የአርባ አምስት ዓመት ሰው የሆኑት ዓለም አቀፍ ነጋዴና የኃይል ምንጭ ጉዳይ አማካሪው ካርተር ፔጅ ሸንጎው ፊት ቀርቤ ቃሌን ለመስጠት በአፋጣኝ ዕድል ላገኝ እንደምችል ተነግሮኛል ብለዋል በበኩሌ ግን በይፋ ቃሌን ለመስጠት ዝግጁ መሆኔ ይታወቅልኝ በማለት ለምክር ቤቱ የስለላ ኮሚቴ ደብዳቤ ልከዋል። ጄምስ ኮሚ፣ የቀድሞው ፕሬዚደንት ባራክ ኦባማና በትራምፕ የተሸነፉት ሂላሪ ክሊንተን እንዲሁም የዩናይትድ ስቴትስ መገናኛ ብዙሀን ያለማቋረጥ በሐሰት ወሬ ጠምደውኛል ብለው ካርተር ፔጅ ይወነጅላሉ። በዓለም ዙሪያ ከትንባሆ ጋር በተያያዙ ችግሮች ምክንያት በየዓመቱ ከሰባት ሚሊዮን የሚበልጥ ሰው ያልቃል ሲል የዓለም የጤና ድርጅት አስጠንቅቆ መግለጫ አወጣ። የሀገሮችን ምጣኔ ሀብትም እጅጉን አድርጎ ይጎዳል ሲል አሳስቧል። የዓለም የጤና ድርጅት የዛሬውን የዓለም የጸረ ትንባሆ ቀን ወርልድ ኖ ቶባኮዴ ምክንያት በማድረግ ትናንት በዋዜማው ባወጣው መግለጫ መንግስታት ለህዝቦቻቸው ጤናና ለምጣኔ ሀብታቸው ሲሉ ጠንካራ የትንባሆ ቁጥጥር እርምጃዎችን እንዲወስዱ አሳስቧል። በመጨረሻም ዜና እረፍት። በኢትዮጵያ የተለያዩ የጦር ክፍሎች የሰሩ በልዩ ልዩ የስራ መደብና ማዕረግ ያገለገሉት ኮሎኔል አስናቀ እንግዳ ከዚህ ዓለም በሞት ተለይተዋል። በኢትዮጵያ አቆጣጠር ጥር 7 96 ዓ ም በጎንደር ደብረ ታቦር አውራጃ የተወለዱት ኮሎኔል አስናቀ የፖለቲካ ለውጥ ፈላጊ ነበሩና በንጉሠ ነገሥቱም ሆነ በደርግ ዘመነ መንግስት በተለያዩ የአመፅ ድርጊት ተወንጅለው ተደጋጋሚ እስር እንደደረሰባቸው የህይወት ታሪካቸው ያመለክታል። በታሪካቸው እንደተመለከተው በ1957 ከነ ኮሎኔል ምሩ እና ሌሎች አርበኞች ጋር በመንግስት ግልበጣ ሙከራ ተከሰው አስር ዓመታት ተፈርዶባቸው ከሰባት አመት እስራት በኋላ ተለቀዋል። ከስር ከተፈቱ በኋላ መተማ ውስጥ በግል እርሻ ስራ እንደተሰማሩ ደርግ ወደ ስልጣን ሲመጣ የኢትዮጵያ ሚሊሽያ የጦር አዛዥ እንዲሆኑ ኮሎኔል መንግስቱ ኃይለማርያም የቀረበላቸውን ጥያቄ ባለመቀበል ይልቁንም ደርግ ላይ ባላቸው ተቃውሞ ወደ ጭልጋ በመሄድ ከአርበኞች ጋር ተቀላቅለዋል። አብዛኛውን ጊዜም ከኢህአፓ ጋር እንደቆዩ ነው ታሪካቸው የሚያወሳው። ኮሎኔል አስናቀ ወዲህ ወደ ዩናይትድ ስቴትስ ከመጡም በኋላ ለነጻነትና ለዲሞክራሲ ያደርጉ የነበረውን ትግል አላስ አላቋረጡም አቋረጡም። በውጭ የሚገኙ የኢትዮጵያ ተቃዋሚ ኃይላት አንድነት እንዲፈጥሩና ተባብረው እንዲታገሉ የተለያዩ ጥረቶችን ማድረጋቸው ተገልጿል። ኮሎኔል አስናቀ የስነ ጽሁፍ ችሎታም ነበራቸው። ስድስት መጽሐፍት መጽሀፍት እንደደረሱ ተገልጿል። የኮሎኔል አስናቀ የአምስት ሴቶችና የአንድ ወንድ ልጅ አባት ነበሩ። ለቤተሰባቸውና ለወዳጅ ዘመድ መጽናናት እንመኛለን። ሰፋ ያለ ታሪካቸው በሚቀጥለው እሁድ ይቀርባል። ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ኸርትዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ኸርዝ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ግንቦት 23 2009 ዓ.ም ምሽት ፕሮግራም ነው። ያው አንዳንድ ሰዎች ማለት ነው የተወሰነች ስራ አለቻቸው ያችን ነገር ተካፍለን ነው ለቤት ኪራዩም ለቀለቡም። ከእንደገና ደግሞ በብዙዎች አሉ መንገድ ላይ የወጡ ለምን ነው የሚበሉና የሚያድሩ ማለት ነው። ትላንት ሰርቶ ያድሬ የነበረ ሰው ዛሬ መንገድ ላይ ወጥቶ ለምን ነው የሚበላው። የመን ዋና ከተማ ሰንዓ በስቃይ ውስጥ መሆናቸውን ከሚናገሩት ስደተኞች አንዲቱ ሰብለ ዮሐንስ ነች። በሴቶችና ቤተሰብ ክፍለ ጊዜ እናቀርባታለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በጎንደር በስብሰባ አዳራሽ መግቢያ ላይ የኮከብ አርማ የሌለው ባንዲራ እንዲሰቀል አድርገዋል በሚል በአስቸኳይ ጊዜ አዋጅ አስፈጻሚ ወታደራዊ ዕዝ የታሰሩ ቄስ የክልሉ የፍትህ ቢሮ የታሰሩበት ጉዳይ በክልሉ የፍትህ ቢሮ ውድቅ ቢደረግም ላለፉት ስድስት ወራት በእስር ላይ ናቸው ሲሉ ቤተሰቦቻቸው ተናግረዋል። ታሳሪው የሰሜን ጎንደር ዞን ሀገረ ስብከት ስራ አስኪያጅ ሊቀ አእላፍ ቀለመ ወርቅ አሻግሬ የታሰሩበትን ሁኔታ አስመልክቶ የክልሉ መንግስት በጉዳዩ ላይ መረጃ የለኝም ብሏል። ጽዮን ግርማ ዝርዝሩን ይዛለች። የሰሜን ጎንደር ዞን ሀገረ ስብከት ስራ አስኪያጅ ሊቀ አላፍ ቀለም ወርቅ አሻግሬ የቅርብ ቤተሰብ መሆናቸውን የገለጹልንና ስማቸውን እንዳንጠቅስ የጠየቁን ግለሰብ በጎንደር ከተማ ሀገረ ስብከት ህዳር 28 እና 29 2009 ዓ ም በዕለቱ ተካሂዶ በነበረው ቤተ ክርስቲያኒቱ በየአመቱ በምታዘጋጀው አመታዊ ስብሰባ የተዘጋጀበት አዳራሽ መግቢያ በር ላይ የኮከብ አርማ የሌለው የኢትዮጵያ ሰንደቅ ዓላማ እንዲሰቀል አድርገዋል፣ በሚል ታህሳስ አራት ቀን ሁለት ሺ ዘጠኝ ዓመተ ምህረት መታሰራቸውን ይናገራሉ። ከአሁን በፊት ምንም አይነት ስብም ክስም እንቀርቦባቸው አውቅም። አሁን መጀመሪያ ታህሳስ አራት ነው የተያዙት። መጀመሪያ የተያዙበት ከሰንደቅ ዓላማ ጋር የተገናኘ ነበር። አርማ የሌለ ሰንደቅ ዓላማ እዛ ስብሰባ ስታካሂዱ እዛ ላይ ተጠቅማችኋል የሚል ነው። ግን ጉዳዩ የፌዴራል መርማሪዎች መርማሪ ፖሊሶች አጣርተው ለስታ ያቀረቡት ለክልሉ ፍትህ የክልል ፍትዋ ደግሞ ጉዳዩን አጣርቶ መጋቢት አስራ ስምንት የሚያስከስስ ጉዳይ አይደለም ብሎ ፋይሉ ዘግቶታል። ሊቃ አላፍ ቀለመወርቅ ከታሰሩ ጊዜ ጀምሮ በቀበሌ አስራ አራት ዘጠነኛ ፖሊስ ጣቢያ እየተባለ በሚጠራው ቦታ መታሰራቸውን የገለጹት የቤተሰብ አባል ፋይሉ መዘጋቱን ሰምተው መፈታታቸውን ሲጠባበቁ በሌላ ጉዳይ ስለተጠረጠሩ ለምርመራ ይቆያሉ መባሉ እንደተነገራቸው ይናገራሉ። ሰውየው አሁንም ከታሰሩበት ጊዜ ጀምሮ ደረቅ ጣቢያ ነው የሚገኙትን። በደረቅ ጣቢያው እንዳሉ እንደገና ደግሞ ግንቦት ሰባት ላይ ለአሜሪካ ድምጽ ሬዲዮ በመንግስትን የሚተች ጽሁፍ ልከዋል በሚል አዲስ ምርመራ ተጀመረ። በዛ ጉዳይ ያሉ በይሄ ምርመራ ሂደት ላይ ነው ያለ። አሁንም ይሄ ምርመራ እንግዲህ ተቋጭቶ እሳቸው ያስከስሳቸው ወይም ይለቀቁ ምንም የተደረገ ነገር የለም። እሱ ነው የሚያዝ ብለን እየጠበቅን ነው ያለ ነው። ይህንን ክስ በተመለከተ መረጃውን ከእስረኛው ማግኘታቸውን የሚናገሩት የቤተሰብ አባል ተጠርጣሪው በምርመራ ላይ እያሉ ተነግሯቸዋል ያሉትን ያስረዳሉ። የተባለ የተባለው እንግዲህ ከእሳቸውም እንደሰማ ነው የወያኔ መንግስት በስራችን ጣልቃ እየገባ አላሰራን ስላለ ለህዝብ ይገለጽልን የሚል ጽሁፍ ልከዋል ነው ለእሳቸው በቃ ተነግሯቸዋል። መሰረት አድርጎ እሳቸው ምርመራ አካሂደዋል። እሳቸው ይህን ነገር እንዳላደረጉ ገልጸዋል። ሊቀ አላፍ ቀለም ወርቅ በመጀመሪያ በታሰሩበት የሰንደቅ ዓላማ ጉዳይ የታሰሩት በአስቸኳይ ጊዜ አዋጁ ስር በመሆኑ ፍርድ ቤት ሳይቀርቡ መዝገባቸው ብቻ እየታየ ውሳኔ ይሰጣቸው እንደነበር ገልጸው መዝገቡ ተጣርቶ እንደማያስከስሳቸውና እንዲለቀቁ ከተነገራቸው በኋላም እዛው ጣቢያ ውስጥ ከሚደረግላቸው ምርመራ ውጪ ፍርድ ቤት እንዳልቀረቡ የቤተሰቡ አባል ይናገራል። ጉዳዩን በተመለከተ የመንግስትን ምላሽና የሚያገለግሉበትን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምላሽን ለማግኘት ከፍተኛ ጥረት አድርገን ነበር። የሰሜን ጎንደር ሀገረ ስብከት ሊቀ ጳጳስ አቡነ ኤልሳዕ የእጅ ስልክ ላይ ተደጋጋሚ የስልክ ሙከራ አድርገን ስልካቸው አይሰራም ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አቡነ ዲዮስቆሮስ የእጅ ስልክ ላይም ደውለን ነበር ስልካቸው አይነሳም በሌላ በኩል አንድ በጠቅላይ ቤተ ክህነት ውስጥ የሚሰሩ ግለሰብ ማንነታቸውን እንዳንጠቅስ ጠይቀው የሊቀ አእላፍ ቀለመ ወርቅ ጉዳይ ለሲኖዶሱም ቀርቦ የታሰሩት ያላግባብ በመሆኑ ሲኖዶሱ ጉዳዩን ቸል ሊለው አይገባም በሚል ማሳሰቢያ መሰጠቱን ገልጸውልናል። የአማራ ክልል የኮሚኒኬሽን ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁን ጋር ደውለን ስለ ጉዳዩ ጠየቅናቸው። በጉዳዩ ላይ መረጃ የለኝም አሉ። ጉዳዩ በአስቸኳይ ጊዜ አዋጅ ስር የተያዘ በመሆኑ የሚመለከተው የጸጥታ ጉዳይ ነው ተባልንና፣ ይህንንም ለማግኘት ከፍተኛ ጥረት አደረግን፣ አልተሳካልንም። ታስረዋል ወደ ተባሉበት ዘጠነኛ ፖሊስ ጣቢያ ደወልን። መረጃ ለማግኘት በአካል መቅረብ እንዳለብን ተገለጸልን። ወደ ክልሉ መንግስት ቃል አቀባይ በድጋሚ ደወል። አሁን የተባሉትን ግለሰብ በተመለከተ መረጃ የለኝም እንጂ በአጠቃላይ በክልል ውስጥ ነገር የክልሉ ያቃል ግን እያንዳንዱን በየ አካባቢ ያለውን ኢቨን ባህር ዳርን ጨምሮ የእያንዳንዱን ነገር የተጣራ መረጃ መስጠት ይጠይቃል። ልክ ኖት አቶ ንጉሶ የተጣራ መረጃ መስጠት ይጠይቃል ያሉት ቤተሰቦቻቸው እንደነገሩን ከቤተሰቦቻቸው የቅርብ ቤተሰብም እንደነገሩን በባህር ዳር ከተማ ቀበሌ አስራ አራት ውስጥ ፖሊስ ጣቢያ ዘጠኝ የሚባል እዛ ውስጥ ታስረው ለስድስት ወራት እንደሚገኙና ይሄም ጉዳይ እንግዲህ እሳቸው የሰሜን ጎንደር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሀገረ ስብከት ስራ አስኪያጅ ናቸው። እንግዲህ ትልቅ ስልጣን ይመስለናል። ስለዚህ ይሄንን የተመለከተ መረጃ እንዴት አይገኝም? ጉዳዩ ደግሞ ሲኖዶሱም ላይ ጭምር ቀርቦ እንደነበረ እና አቤቱታ ቀርቦ ለሲኖዶስ አንድ ነገር እንዲያደርግ ሰምተናል። እሱም ብቻ ሳይሆን እሳቸውን አይመለከታቸውም ተብሎም ጉዳያቸው መዘጋቱንም ሰምተናል እና ክልሉ በዚህ ላይ እንዴት መረጃ አይሰጠንም? እንግዲህ ምንድን ነው አሁን ክልሉ መረጃ አይሰጥም እያልኩ አይደለም። በእያንዳንዱ ጉዳይ ላይ በእያንዳንዱ የተጠረጠረ እና ወደ ፍርድ ቤትም ቀርቦ ከሆነ የቀረበ ሰው ላይ በእኔ ደረጃ አሁን ተጠየቅኩበት ሰዓት የተዘጋጀ መረጃ የለኝም። ነገር ግን ቤተሰቦቻቸው ያሉት መረጃ ትክክል መሆን አለመሆኑን እና በእርግጥም በጊዜ እርዝማኔም በአጠቃላይ በክስተቱ መኖር አለመኖሩን ማረጋገጥ ይጠይቀናል ለማለት ነው እንጂ በእኔ ደረጃ አሁን ያለኝን መረጃ ነው እንጂ ማስጠት የምችለው አጠቃላይ ክልሉ በዚህ ጉዳይ ላይ በተጣራበት ሰዓት መረጃውን በተከታትለን እኔ በኩል ልሰጥ እችላለሁ በዚህ ጉዳይ ላይ የፍትህ አካሉ ከሆነ ትክክለኛ መረጃ መስጠት ያለበት የፍትህ አካሉ መረጃ ካለው ይሰጣል፣ መስጠትም አለበት። ጸጥታ መዋቅሩ ከሆነ የጸጥታ መዋቅሩ ይሰጣል፣ መስጠትም አለበት። ነገር ግን አሁን የተደራጀና የተዘጋጀ መረጃ በእጄ ላይ የለም፣ በዚህ በተባሉት ግለሰብ ላይ ማለት ነው። የሊቀ አላፍ ቀለም ወርቅ የቅርብ ቤተሰብ እንደገለጹልን አንድ የዩኒቨርሲቲ ተማሪና የአምስት ዓመት ልጅ እንዳላቸው ከታሰሩ በኋላ ባለቤታቸው በዚሁ ሳቢያ መታመማቸውን እና የሚያስታመማቸው ፍለጋ ወደ ቤተሰቦቻቸው መሄዳቸውን የአምስት ዓመት ልጃቸው ዘመድ ጋር እንደምትገኝ ለእርሳቸውም በቋሚነት ስንቅ የሚያቀብል ሰው መቸገራቸውን በአጠቃላይ በድንገት ቤተሰቦቻቸው መበታተኑን ይገልጻሉ። ይህን ጉዳይ በተመለከተ በድጋሚ ወደ ክልሉ መንግስት፣ የፌዴራል መንግስትና ይመለከታቸዋል ወደምንለው ደውለን ምላሽ ይዘን ለመቅረብ ጥረት እናደርጋለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። አሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የተከበራችሁ አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን ሪፖርት እንደሚያመለክተው በአህጉሪቱ የከተሞች እድገትና የኢንዱስትሪው መስፋፋት ተነጣጥለው እየተጓዙ ናቸው። ከሀያ ዓመታት ባነሰ ጊዜ ውስጥ ከአፍሪካ ሕዝብ ግማሹ የከተማ ነዋሪ እንደሚሆንም ሪፖርቱ አመልክቷል። የኢንዱስትሪው እድገት ከከተሞቹ እድገት ጋር አብሮ መሄድ እንዳለበት ነው በሪፖርቱ የተጠቀሰው። እስክንድር ፍሬው ተጨማሪ አለው። በትናንትናው እለት ይፋ የተደረገው እንደ አውሮፓውያን አቆጣጠር የ2017 የአፍሪካ የኢኮኖሚ ሪፖርት በተለይ የከተሞች እድገት ከኢንዱስትሪ መስፋፋት አኳያ የተቃኘበት ነው። በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን የተዘጋጀው ይኸው ሪፖርት በከተማ የሚኖረው የሀገሪቱ ህዝብ ቁጥር እየጨመረ መሆኑን ጠቁሟል። የኮሚሽኑ ምክትል ዋና ጸሐፊ ጆቫኒ ቢሃ እንዳሉትም ሀያ ዓመታት ባልሞላ ጊዜ ውስጥ የከተማውና የገጠሩ ህዝብ ቁጥር እየተቀራረበ ይሆናል። እንደ አውሮፓ አቆጣጠር በ2035 በከተማ የሚኖረው የአፍሪካ ህዝብ ከአጠቃላዩ ህዝብ 49 ከመቶ እንደሚሆን ተገምቷል። ይህ ስራ የማግኘት ፍላጎት፣ አገልግሎትና መሰረተ ልማትም እንዲሟሉ የመጠየቅ ሁኔታን ይጋርጣል። በተመሳሳይም ለኢኮኖሚ እድገት እድሎችን ይፈጥራል። ይሄም ሆኖ የአፍሪካ ከተሞች አምራች ሳይሆን ተጠቃሚ ከተሞች መሆናቸው እንደሚታይ ምክትሏና ጸሐፊዋ ጠቅሰዋል። የከተማና የኢንዱስትሪ እድገት በአብዛኛው ተያይዘው የሚሄዱ መሆናቸውን በመጠቆምም በአፍሪካ ያለው እውነታ ግን ይሄንን እንደማያመለክት አብራርተዋል። የአፍሪቃ የከተሞች እድገትና የኢንዱስትሪው እድገት ተነጣጥለው እየተጓዙ መሆናቸውን የተገኙ መረጃዎች ያመለክታሉ። ይህ ደግሞ ለስራ ፈጠራና ለተሻሻለ የኑሮ ሁኔታ የሚሆኑ እድሎችን ጥቅም ላይ እንዳይውሉ አድርጓል። ስለዚህ የአፍሪቃ ከተሞች የተበላሸ የመሰረተ ልማት ግንባታ መሽመድመዳቸውንና የአገልግሎት አቅርቦት ችግር ያለባቸው መሆኑን መመልከት የሚያስገርም አይደለም። በተለይም ወጣቶች በሚፈለገው ደረጃና መጠን ያለውን የሥራ ዕድል የመፍጠር ፍላጎት ከማሟላት አንጻር ከተሞች እያደጉ የህዝቡ ቁጥርም በአብዛኛው እየጨመረ ያለው ተፈጥሯዊ በሆነ ምክንያት እንጂ ከገጠር ወደ ከተማ በሚደረገው ፍልሰት አለመሆኑም በሪፖርቱ ተገልጿል። ከገጠር ወደ ከተማ የሚደረግ ፍልሰት እንደ አሉታዊ ሁኔታ መቆጠር እንደሌለበትም ነው የተጠቆመው። በተባበሩት መንግስታት የአፍሪካ የኢኮኖሚ ኮሚሽን የከተሞችን ሁኔታ የሚመለከተው ክፍል ኃላፊ ኤድላም የምሩ ይህን ያብራሩት፣ A key point that was emphasized, I think, by more than one speaker is how we view urbanization today. ከአንድ በላይ በሆኑ ተናጋሪዎች የተነገረ የሚመስለኝ የከተሞችን ማደግና የህዝቡን ቁጥር መጨመር ጉዳይ እንደ ጥሩ ነገር ወይስ እንደ ጉዳት መቁጠር አለብን የሚለው ነው። እስካሁን ገዢ ሀሳብ የነበረው የከተሞችን መስፋትና የህዝቡን ቁጥር መጨመር እንደ ፈተና መመልከት መገታትና መቆምም እንዳለበት ማሰብ ነበር። ዛሬ የከተሞች ህዝብ ቁጥር ማደግ በዋነኛነት የሚከሰተው ከገጠር ወደ ከተማ በሚፈልሰው ሰው ምክንያት ያለመሆኑን የሚጠቁመውን መረጃ ሪፖርቱ አስምሮበታል። ሁኔታው የሚከሰተው ተፈጥሯዊ በሆነ የህዝብ ቁጥር መጨመር ነው። ስለዚህ ዛሬ ከገጠር ወደ ከተማ የሚመጡትን ሰዎች ሙሉ በሙሉ ብናስቆምም ከተሞቻችን ማደጋቸውን ይቀጥላሉ። ስለዚህም ነው የከተሞች መስፋፋትና የህዝብ ቁጥር መጨመር ሊቀለበስ እንደማይችል የተጠቆመው። በሁሉም የዓለም ሀገራት ሊባል በሚችል ሁኔታ በከተሞች ያለው የኑሮ ደረጃ በገጠር ካለው እንደሚሻል፣ በአፍሪካም ሁኔታው ተመሳሳይ እንደሆነ ሪፖርቱ ጠቁሟል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር፣ እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። ጠቅላይ አቃቤ ሕግ በቀድሞው የአንድነት ፓርቲ አመራር አባል አቶ ዳንኤል ሽበሽ እና በጋዜጠኛ ኤልያስ ገብሩ ላይ ከሽብርተኛ ድርጅት ጋር ግንኙነት አድርጋችኋል የሚል የወንጀል ክስ መስርቶባቸዋል። የተከሳሾቹ ጠበቆች የክሱ አቀራረብ ትክክል አይደለም ሲሉ ተቃውመዋል። አቃቤ ሕግ የሚለውን ለመስማት ተለዋጭ ቀጠሮ ሰጥቷል ፍርድ ቤቱ መለስካቸው አማህ ተጨማሪ አለው። አቃቢ የህግ ግንቦት ቦታ ያቀን ሁለት ሺ ዘጠኝ ዓመተ ምህረት ለፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ወንጀል ችሎት ባቀረበው የክስ ማመልከቻ ሁለቱን ተከሳሾች በተመሳሳይ የወንጀል ድርጊቶች ባላቸው ክስ መስርቶባቸዋል። በአንደኛው ተከሳሽ ጋዜጠኛ ኤልያስ ገብሩ ላይ የቀረበው የመጀመሪያ ክስ በአጭሩ የተለያዩ የሽብር ድርጅቶችን ሀሳብ የሚገልጹ ጽሁፎችንና ምስሎችን ይዞ የተገኘ በመሆኑ በፈጸመው ከሽብርተኛ ድርጅቶች ጋር ግንኙነት ማድረግ ወንጀል ተከሷል ብለዋል። ሁለተኛው የአቃቢ ሕግ ክስ ደግሞ የሽብርተኛ ድርጅቶችን ሚዲያዎች መከታተልና ሪፖርት ማድረግ የሚል እንደሆነ የክስ ማመልከቻው ያሳያል። በሁለተኛ ተከሳሽ ዳንኤል ሽበሺ የቀረበው የመጀመሪያው አቃቢ ሕግ ክስ በጋዜጠኛ ኤልያስ ላይ እንደቀረበው ሁሉ የሽብርተኛ ድርጅቶችን ሀሳብ የሚገልጹ ጽሁፎችንና ምስሎችን ይዞ የተገኘ በመሆኑ በፈጸመው ከሽብርተኛ ድርጅቶች ጋራ ግንኙነት ማድረግ ወይንም ማስተዋወቅ ወንጀል ተከሷል ይላል። በአቶ ዳንኤል ሽበሽ ላይ አቃቢ ህግ ያቀረበው ሁለተኛው ክስ ባጭሩ፣ የትግራይ ካርታ ድሮ ከነበረው አሁን የሰፋ መሆኑን የሚያመለክት ምስል እንዲሁም በርካታ ጽሑፎችን በማህበራዊ ሚዲያዎች አሰራይቶ ኮፒውን ይዞ የተገኘ በመሆኑ በፈጸመው መቻቻልንና አንድነትን የሚጎዳ ተግባር በመፈጸም ወንጀል የሚል ነው። ሁሉም ክሶች ያስቸኳይ ጊዜ አዋጁን እና የአስቸኳይ ጊዜ አዋጅ ኮማንድ ፖስት ያወጣውን የአስቸኳይ ጊዜ እርምጃ አፈጻጸም መመሪያዎች የተለያዩ አንቀጾችን መጣስን ወይንም መተላለፍን የተመለከቱ ናቸው። ክሱ እንደተነበበ የተከሳሾቹ ጠበቃ አቶ ሽብሩ በለጠ የክስ መቃወሚያቸውን አቅርበዋል። አቶ ሽብሩ የአካባቢ ሕግን ክስ በሶስት መሰረታዊያን መራዎች ተቃውመዋል። ይህንን እንዲያብራሩልኝ ጠይቄያቸው ነበረ። ክሶቹ የቀረቡት በተሻሩ መመሪያዎች ላይ ተመስርተው ነው ብለዋል። የመጀመሪያው ምንድን ነው? በወንጅ በኢፌድሪ ወንጀል ህግ አንቀጽ ሁለት ላይ የወንጀል ህግ ስለ ልዩ ወንጀሎችና በህግ አድራጊዎች ላይ ስለሚፈጸሙት ቅጣቶችና የጥንቃቄ እርምጃዎች ዝርዝር መደንገጉ ነው። እንግዲህ የተከለከለ መሆኑ ብቻ ሳይሆን ይህንን ማድረግ ወንጀል ነው ተብለው አብረው ቅጣቱና የጥንቃቄ እርምጃዎቹ ተዘርዝረው መደንገግ አለባቸው። ለነ ዳንኤል ሽለሽ ላይ በቀረበው ስ ግን የዚህ አስቸኳይ ጊዜ እርምጃ አፈጻጸም መመሪያው በአንቀጽ ሀያ ስምንት ላይ ክልከላዎች ሲጣሱ ምን ይሆናል የሚለውን በቅጣት አይደለም የሚያስከትለው ቅጣት ባልተጣለበት ሁኔታ የወንጀል ድንጋጌ ነው፣ ወንጀል ህግ ነው ማለት ያስቸግራል። ክልከላዎቹ ሲጣሱ የሚወስደው እርምጃ ለምሳሌ ያለ ፍርድ ቤት ትእዛዝ በቁጥጥር ስር ማዋል፣ ኮማንድ ፖስት በሚወስኑ ቦታ ማቆየት፣ እንደዚህ እንደዚህ አይነት ናቸው እንጂ እንደሌላው የወንጀል ህግ ይህን ያህል ያስቀጣል፣ ይህን ያህል ያሳስራል፣ ይህን ያህል ያስከትላል ብ የለም። ስለዚህ ክሱ የቀረበው የወንጀል ሕግ ባልሆነ አንቀጽ ስለሆነ ወንጀለኛ መቅጫ ሕግ ስነ ስርዓት መሰረት ክሱ የወንጀል ክስ ሆኖ ሊቀጥል አይችልም ነው። ሌላኛው ምንድን ነው? አንድ ድንጋጌ ሲሻር ወደኋላ ኋላ ተመልሶ ክስ ሊቀርብበት አይችልም። አንቀጽ አምስት ይህንን መርህ አስቀምጧል። የተሻረ ሕግ ይሠራ በነበረበት ጊዜ የተፈጸመ ወንጀል ሲኖርና በዚህ ሕግ ግን፣ አዲስ በወጣው ሕግ ማለት ነው እንደ ወንጀል ያልተቆጠረ ሲሆን ሊያስከስስም ሆነ ሊያስቀጣ አይችልም ብቻ ሳይሆን ክሱም ተጀምሮ ከሆነ ይቋረጣል ነው የሚለው። በዚህ አሁን ክስ በቀረበበት ጉዳይ ስናየው ለምሳሌ የመመሪያው አንቀጽ ሁለት በመመሪያ ቁጥር አንድ የተደነገገው አንቀጽ አንቀጽ ሁለት በመመሪያ ቁጥር ሁለት ተነስቷል። ክልክላው ቀርቷል። ይህም ማለት ተሽሯል ማለት ነው። ስለዚህ ወደ ኋላ ተሄዶ አሁን ተሽሮ ያለውን ህግ ጠቅሰው ክስ ማቅረቡ ተገቢነት የለውም። የተከሳሾቹ ጠበቃ በሶስተኛ የመቃወሚያ ነጥባቸው በክስ አመልከቻው ላይ ተከሳሾች በድርጊት ፈጽመዋል የሚል ምንም አይነት ክንውን አልተጠቀሰም ብለዋል። ፍርድ ቤቱ ክሱን ለተከሳሾች ከማንበቡ በፊት ከትናንት በስቲያ የተከሳሾች ዋስትና ጥያቄ ውድቅ መደረጉንና የአቃቤ ሕግ ምስክሮችም በዚህ ችሎት እንዲታይ መበየኑን ይፋ አድርጓል። አቶ ሽብሩ በለጠ ይህን በተመለከተ አቤቱታ አቅርበው ነበረ የነበራቸው እውቀትና መረጃ ከትናንት ወዲያ ሲቀርቡ ስለ ዋስትና መብት ይከበርልም ብለው ጠይቀዋል። ከዛ ውጭ ግን በጠበቃ ታግዘው ለመከራከር ስለ ክርክሩ ክሱ ዛሬ ነው መሰማት የጀመረው። ክሱ ከመሰማቱ በፊት ግን ብይን ተሰጠ። የዋስ መብትም እንዳልተፈቀደላቸው ተነገረ። በተጨማሪ የአቃቤ ሕግ ምስክር በዚህ ችሎት እንዲታይ ተባለ። ይህ እንግዲህ ክሱ ከመሰማቱ በፊት ነው የሆነው። ስለዚህ እኔ በተለይ ይሄ ዋስትናውም ሆነ በግልጽ ችሎት የመታየቱ ሚዛናዊና ተአማኒ የሚሆነው አንዱ መመዘኛ በግልጽ ችሎት መታየቱ ነው። ስለዚህ በህገ መንግስቱ ማንቀጽ ሀያ እና አስራ ዘጠኝ የተመለከቱ ሰብአዊ መብቶች ናቸው። የሰብአዊ መብት ጉዳይ ስለሆነ ሀሳብ እንስጥበት። ክርክር አላቀርቡበትም። በተለይ በዚህ በዝግ ችሎት ላይ ልልፈልጌ ፍርድ ቤቱ ብይን ሰጥችበታለ፣ ወደኋላ ልመለስ ብሎ አለፈ። ያው እድሉም ማግኘት አልቻለም። ፍርድ ቤቱ የተከሳሽ ተበቃን መቃወሚያ ካዳመጠ በኋላ አቃቤ ሕግ መልስ እንዲሰጥ ጠይቋል። አቃቤ ሕግ መልሱን በጽሁፍ ለማቅረብ ጊዜ እንዲሰጠው ጠይቋል። የተከሳሽ ጠበቃ ይህን ጥያቄ ቢቃወሙም ፍርድ ቤቱ ተቃውሟቸውን ውድቅ አድርጎ ለግሞት ሀያ ስምንት ቀን ሁለት ሺ ዘጠኝ ዓመተ ምህረት ተለዋጅ ቀጠሮ ሰጥቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የመጀመሪያቸው ከሆነው ማለት እንደ ርዕሰ ብሔር ዓለም አቀፍ ጉብኝት ከተመለሱም ወዲህ በዜና ማሰራጫዎችና በዋይት ሀውስ ቤተ መንግስት መካከል ያለው መቃቃር በጉልህ መታየቱን እንደቀጠለ ነው። የዋይት ሀውስ ቤተ መንግስት ቃል አቀባይ ሾን ስፓይሰር በድረ የፕሬዝደንቱ ጪ ሀገሮች ጉብኝት ባደረጉት የመጀመሪያው ጋዜጣዊ ጉባኤ ጋዜጠኞቹ በፕሬዝደንቱ ላይ በጎ አያያዝ አያሳዩም በማለት ከነቀፉ በኋላ ጋዜጣዊ ጉባኤውን በአጭር ቀጭተውታል። ስፓይሰር ጋዜጠኞቹን የነቀፏቸው በዋይት ሀውስ የኮሚኒኬሽንስ ክፍል ውስጥ ሹምሽር ይደረጋል የሚል ወሬ እየተናፈሰ ባለበት በዚህ ወቅት ነው። የአሜሪካ ድምጽ ራዲዮ ዘጋቢ ቢልጋሎ ዘገባ አጠናቅሯል። አዳነች ፍስሀዬ ታቀርባለች። የፕሬዚዳንት ትራምፕ ሴት ልጅ ባለቤት ጃሬድ ኩሽነር ትራምፕ የፕሬዝዳንትነቱን ስልጣን ከመረከባቸው በፊት ከሩሲያ ጋር ምስጢራዊ ግንኙነት ለማድረግ የሚቻልበት መስመር ስለ መፍጠር ጉዳይ ከሩሲያ ጋር ተነጋግረዋል ስለሚባለው ወሬ የዋይት ሀውስ ቤተ መንግስት ምላሽ ከመስጠት ተቆጥቧል። የዋይት ሀውስ ቃል አቀባይ ስፓይሰር ወሬውን ከማረጋገጥም ሆነ ከማስተባበል ተቆጥበዋል ወሬው ተአማኒነት የለውም ከማለት በስተቀር። የእናንተ ጥያቄ መሰረት ያደረገው ምንም አይነት ማረጋገጫ ባልተገኘባቸው ማንነታቸው ባልታወቀ ምንጮች ሾልከው የወጡ ወሬዎችን ነው። የኩሽነር ወሬ የተሰማው ፕሬዚዳንቱ የኔቶ ማለት የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት አባላትን በመከላከያ ላይ በቂ ገንዘብ አላወጣችሁም በሚል በነቀፉበት የመጀመሪያው የውጭ ሀገራት ጉብኝታቸው ወቅት ነው። እንዲህ አይነቱ አነጋገር የጀርመንዋን ቻንስለር አንገላ ሜርከልን ያቀፉ ብዙ የአውሮፓ ሀገሮች መሪዎችን አሳስበዋል። በሌሎች ላይ ሙሉ በሙሉ ለመተማመን የምንችልበት ጊዜ ከሞላ ጎደል አክትሟል ሲሉ አንገላ ሜርከል በያዝነው ሳምንት አስገንዝበዋል። የአንገላ ሜርከል አባባል ጀርመን ዩናይትድ ስቴትስን እንደ አጋር የምታይበት ጊዜ ማብቃቱን ያመለክታል የሚል እምነት አሳድሯል። ዋይት ሀውስ ግን እንደ ድል አድርጎ አቅርቦታል። ይሄ ትልቅ ነገር ነው። ፕሬዚደንቱ የጠየቁትም ይህንኑ ነው። ተጨማሪ የሸክም ክፍፍል እንዲኖር ነው ጥሪ ያደረጉት። በዋይት ሀውስ የሹም ሽር እርምጃ ሲወሰድ እሳቸውና ሌሎች የኮሚኒኬሽንስ ክፍል ሠራተኞች ከሥራቸው ሊነሱ ይችላሉ ስለሚለው ወሬም ስፓይሰር ተናግረዋል። የሚደረግ ለውጥ ካለ ለመናገር የሚችሉት ፕሬዚዳንቱ ብቻ ናቸው በማለት ለሳቸው መጥተው ያለበት ነገር መሆኑን አመላክተዋል። በዋናነት ትልቁ መልእክተኛ ፕሬዚደንቱ ራሳቸው ናቸው፣ ምንጊዜም ቢሆን ይህን በተግባር አሳይተዋል። ስፓይሰር ከሚዲያ ጋር አጨቃጫቂ የሆነ ግንኙነት ነው ያላቸው። ይህም ባለፈው ማክሰኞ በተደረገው ጋዜጣዊ ጉባኤ ተንጸባርቋል። ስለ ትራምፕ በሚያደርጉት ሽፋን ጋዜጠኞቹን ነቅፈዋል። ጥያቄዎች ለ20 ደቂቃዎች ያህል ከቀረቡ በኋላ ከክፍሉ ወጥተው ሄደዋል። ፕሬዚዳንቱን ስላበሳጨው ነገርም ተናግረዋል። ፕሬዚዳንቱን ያበሳጨው የተሳሳቱ ወሬዎች መቀጠል ነው። ማንነታቸው ያልታወቀ ምንጮችን መሠረት በማድረግ በመጨረሻ ሲከናወኑ የማይታዩ ነገሮች እየተደረጉ ናቸው የሚል ተደጋጋሚ ወሬ ስለሚሰማ ነው እንዲህ አይነት ነገርም በጣም አሳሳቢ ይመስለኛል። ስፓይሰር በጣም አመሰግናችኋለሁ በማለት ጋዜጣዊውን ጉባኤ በአጭር ቀጭተው ከክፍሉ ሲወጡ ጋዜጠኞቹ ጥያቄዎቻቸውን በጩኸት ለማሰማት ተገደዱ። የስፓይሰር ተግባር የዋይት ሃውስ ኮሚኒኬሽንስ ቡድን ሁኔታዎች ሲበረቱበት እንዲህ አይነቱን ነገር ሊቀጥል እንደሚችል የሚያመለክት ተደርጎ ታይቷል። ከምሽቱ 3 ሰዓት ከ35 ደቂቃ ነው አዲስ አበባ ላይ ፕሮዲሰራችን ብርሃን ኃይሉ ቴክኒሽያኑ ኦድሬስ ሬጅስ አስተናጋጆቻችሁ ሰሎሞን አባትና ቆንጅታየነን እንዲሁም ወጣቱ ተለማማጁ ፕሮዲሰር ፋሲል ገበየሁ ከብርሃን ጋር አብሮ እየሰራ ነው በርታ ወጣቱ ከ24 ሰዓት በላይ ኢትዮጵያ ውስጥ የኢንተርኔት አገልግሎት ተቋርጧል። ቆንጂት፣ ትናንትናም በዘገባዎቻችን ላይ ይህንኑ ስንገልጽ ነበርና ትንሽ በሪፖርቶቻችን ድምጾች ላይ ችግር ነበረ ይቅርታ ጠይቀናል። ለዛም ግን የተንቀሳቃሽ ስልክና የዳታ አገልግሎትን ጨምሮ ሌሎችም ገመድ ያላቸውና ገመድ የሌላቸው የግንኙነት መስመሮች መቋረጣቸው ኑሯቸውን እያወከ እንደሆነ አንዳንድ ተገልጋዮች እየገለጹ ናቸው። በነገራችን ላይ ሁኔታው ከሁለተኛ ደረጃ ብሔራዊ ፈተናዎች ጋር መገጣጠሙን እየገለጹ ናቸው። ሄኖክ ሰማግዜርና አዲስ አበባ ያለው ሪፖርተራችን እስክንድር ፍሬው ስለ ጉዳዩ ማምሻውን ተነጋግረው ነበር። የኢንተርኔት አገልግሎት ከትናንትና ጀምሮ ነው የተቋረጠው፣ ከትናንት ቀን ጀምሮ ማለት ነው። በኢንተርኔት ካፌዎች፣ በሌሎች የኢንተርኔት አገልግሎት መስጫ ቦታዎችና በእጅ ስልካቸው በሚጠቀሙበት የሞባይል ዳታ ጭምር አገልግሎቱን ማግኘት እንዳልቻሉ ተጠቃሚዎች ተናግረዋል። በተለይ ዛሬ ሂልተንን በመሳሰሉ ዓለም አቀፍ ሆቴሎች ሳይቀር አገልግሎቱ እንዳልነበር ማወቅ ተችሏል። እና በተለይ ከትናንት ጀምሮ እና ዛሬ ጭምር ነው አገልግሎቱ የሌለው። ሄኖክ፣ የኢትዮጵያ መንግስት ባለስልጣናት በተለይ ደግሞ ጉዳዩ የሚመለከተው የኢትዮ ቴሌኮም ለማነጋገር ያደረግከው ጥረት ካለ ወይም በመንግስቱ የመገናኛ ብዙሃን የተሰጠ መግለጫ ካለ ምን እያሉ ነው እንግዲህ የኢትዮጵያ መንግስት ባለስልጣናትም ሆኑ የኢትዮ ቴሌኮም የስራ ሀላፊዎች በጉዳዩ ላይ የሰጡት መረጃ የለም እስካሁን የኢትዮ ቴሌኮምን ቃል አቀባይ ለማግኘትም በዛሬው ዕለት ያደረግኩት ጥረት ለጊዜው አልተሳካም ነገር ግን የኢንተርኔት አገልግሎቱ መቋረጥ ከአስረኛ ክፍል አጠቃላይ አገር አቀፍ ፈተና መጀመርና ከብሔራዊ የከፍተኛ ትምህርት መግቢያ ፈተና መቃረብ ጋር ተገጣጥሟል ሄኖክ የኢንተርኔት አገልግሎት መቋረጡ ከነዚህ ፈተናዎች መጀመር ጋር የተያያዘ እንደሆነ ግምታቸውን የሚሰጡም ጥቂቶች አይደሉም። ልክ የዛሬ ዓመት እንደምታስታውሰው የብሔራዊ የከፍተኛ ትምህርት መግቢያ ፈተና ጥያቄዎች ቀድመው መውጣታቸውና በማህበራዊ ድረገጾች መሰራጨታቸው ያንን ተከትሎም ፈተናው መሰረዙ ይታወሳል። በመቶ ሺዎች ለተቆጠሩት ተፈታኞች በኋላ የቀረበውም በመጠባበቂያነት ተዘጋጅቶ የነበረ ፈተና ነው። ፈተናው በድጋሚ በተሰጠበት ሰዓትም እንደዚሁ የኢንተርኔት አገልግሎት ተቋርጦ እንደነበር ይታወሳል። እናም የኢንተርኔት ተጠቃሚዎች ይሄንን ያጋጠመውን መቋረጥ ከነዚህ ፈተናዎች ጋር ነው የሚያያይዙት። ቀደም ሲል እንዳልኩት መንግስትም ሆነ ኢትዮ ቴሌኮም ግን ይሄንን የሚያረጋግጥም ሆነ የሚያስተባብል መረጃ እስካሁን አልሰጡም። እንግዲህ እስክንድር በለፍ ተቀደም እንደዚሁ ያነጋገርካቸውና በየስፍራው በተጓዝክ ጊዜ ማህበረሰቡ የሚሰጠውን አስተያየት ና ያቀረብክልን እስኪ ቀኖቹን እንመልከት። የአስረኛ ክፍል መልቀቂያ ፈተና መቼ ተጀመረ? የአስረኛ ክፍል አገር አቀፍ ፈተና ዛሬ ነው የተጀመረው። የፊታችን አርብ እንደሚጠናቀቅ ይጠበቃል። የከፍተኛ ትምህርት መግቢያ ፈተና ደግሞ ዋናው ማለት ነው ከሚቀጥለው ሰኞ ጀምሮ ነው የሚሰጠው ና እንግዲህ እንዳልኩህ መንግስትም ሆነ ኢትዮ ቴሌኮም ይህ አሁን ዛሬና ትናንትና ያጋጠመው የኢንተርኔት መቋረጥ በምን ምክንያት እንደሆነ እስከ መቼም እንደሚቀጥል የተናገሩት ነገር የለም። ማረጋገጫም ማስተባበያም አልሰጡም። በአንዳንድ የኅብረተሰብ ክፍሎች ዘንድ ግን ምናልባት መቋረጡ ከነዚህ ሁለት ፈተናዎች ጋር የተያያዘ ከሆነ ረዘም ላለ ጊዜ በንጽጽር ረዘም ላሉ ቀናት እንዳይቀጥል ስጋት መፍጠሩ ይታያል። ሄኖክ። በጣም ነው የማመሰግነው ዘጋቢያችን እስክንድር ፍሬው ከአዲስ አበባ ለሰጠህን ማብራሪያ አመሰግናለሁ። መልካም ምሽት ሄኖክ። አመሰግናለሁ ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አብራችሁን እንድትቆዩ እንጋብዛለን ነው አስተያየቶቻችሁ ጥቂቱን እናሰማችኋ። ጤና ስለኛ የሚቀጥ አዘጋጆች አለ። ወይዘሮ ዳነች ነው። ወይዘሮ ዳነች በሌሎች ክፍለ ሀገሩ ያሉ ኢትዮጵያውያንም ብዙ ብቶታ አላቸው። ልክ እንደጀመርሹ ከትግራይም እንዳነጋገርሹው ከሌሎችም ክፍለ ሀገር ብዙ ግሶት አለ። የምናቀው ነው የምንሰማው ነው። በሌላም ሬዲዮ ላጅ የምንሰማው ነው እና እውነት የእነሱም ክፍለ ሀገሮች እንደ ሌላው እየለሙ ነው የሚለውን ስለምን። ማንም ሰው ምንም ነገር ኮምፕሌንት ካቀረበ ብሔሩ ይጠየቃል። ኦሮሞ ከሆነ ጠባብ ነው፣ አማራ ከሆነ ብሔርተኛ ምንድን ነው ትምክተኛ ምናምን ሌላው ብሔር ደግሞ እንደ ጉራጌ ምናምን ከሆነ የአማራው ተለጣፊ የኦሮሞ ተብሎ ይመታል። መብቱን መጠየቅም ተጎዳሁም፣ ተበደልኩም፣ ተደሰትኩም ማለት የሚችለው የትግራይ ብሔረሰብ ብቻ የሆነ ነው። በአሁኑ ሰዓት ኢትዮጵያ ውስጥና ፕሊዝ፣ ወይዘሮ አዳነች በሌሎች ክፍለ ሀገሮችም ምን ብሶት እንዳለባቸው ልክ አሁን የትግራይ ተወላጆች እንዳነጋገርሽው አነጋግሪኝ። ይሄን ለማለት ነው። በጣም አመሰግናለሁ። ሰላም ቪዎች ንጉሱ እባላለሁ። ከአውስትሬሊያ ነው የምደውለው። የቅዳሜ የአዳነች ፍሳሀዬ ከትግራይ ተወላጆች ጋር ካድ ያደረገችው ቃለ ምልልስ ስለ መቀሌ አንዳንድ ነገሮች አልተሰሩም የሚል አንዳንድ አባባል አለ። እግር የሌለው አለና የሚባል አባባል። ትግራይ እኮ አሁን ያለችው ኢንፎርሜሽን ቴክኖሎጂ ላይ ነው። ሌላው አካባቢ ስለ ጤና ጣቢያ፣ ስለ ውሃ፣ ስለ መንገድ ነው የሚያወራው። ትግራይ ወደ ባቡር እንደገና የፋብሪካው የምናምኑ ስታስቡት የተለየ ነው። በተለይ ሁለቱም ክልሎች ኦሮሚያ እና አማራ በጣም ነው የተጎዱት። ድሮ መቀሌ ከጎንደር ወይም ደግሞ ከጅማ ከተማ ጋር ነበረ የምትወዳደረው። እና እነዚህን ከተማዎች ጨፈላልቀው ያደረሱባቸውን በደላ በተለይ ሰሜን ጎንደር አካባቢ በጦርነት የወደሙ ተብሎ እስከ ዛሬ ድረስ ትምህርት ቤት የረባ ትምህርት ቤት የረባ ጤና ጣቢያ የሌለባቸው አካባቢዎች ትግራይ ስፔሻል ባጀት ተመድቦላት ያሁሉ መንገድ ያሁሉ ሆስፒታል ሲሰራ ይህን ያክል የተራቆት አካባቢ እንዳለው ወቁ። እናንተ ስለ ትሬን ነው። ሰውየው ደግሞ ሲናገሩ የሰማሁት ወደ አድዋ መንገድ አይችልም ነው እንጂ ወደ መቀሌ ያላሉ። ስለ ሌላው አንገት ማድረግም ጥሩ ነው በእውነት ሌላው አካባቢ መንገድ የሚበላ ነገር እንኳ የለውም። ሰላሳ ፐርሰንት በኢትዮጵያ ያደገው አካባቢ ትግራይ ነው። ወደ ከተማ ህዝቡ የገባ ተባለ። ሌላው አካባቢ ገና አስራ ስድስት አስራ አምስት ፐርሰንት ብቻ ነው እና አንገት አድርጉ፣ ፕሌይ አንገት አድርጉ። አስተያየት የላካችሁልንን አድማጮቻችን እናመሰግናለን። የስልክ መስመራችን 2022059942 የውስጥ መስመር 14 ነው። በድምፅ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩ። ኢሜል ነው የሚሻለን የምትሉ ደግሞ አድራሻችን ሆን አት ቪኦኤ ኒውስ ዳት ካም ነው፣ ላኩልን። የፕሮግራም ማሳሰቢያ ያለን አሁን ለጥያቄው መልስ ከኢትዮጵያ ሕዝብ ከሰማንያ ከመቶ በላይ በግብርና የሚተዳደር መሆኑን ጥናቶች ያሳያሉ። የሀገሪቱ ከፊል አካባቢ በየወቅቱ በድርቅ ይመታል። በሌላ በኩል የሕዝቧ ቁጥር በፍጥነት እያደገ ነው። የሀገሪቱ በኢትዮጵያ የአንድ ገበሬ መካከለኛ የእርሻ መሬት ይዞታ ሁለት ሄክታር መሆኑም ተገልጿል። በቅርቡ በሀገሪቱ የተከሰቱ ተቃውሞዎች ከመሬትና ከሀብት ክፍፍል ጋር የተያያዙ መሆናቸውን በማስታወስ በኢትዮጵያ የመሬት ይዞታን ለጥያቄዎ መልስ መርጠናል። በዚህ ዙሪያ ያላችሁን ጥያቄዎች ላኩልን። የስልክ ቁጥራችን 202205 9942 ነው። የውስጥ መስመሩ 14 ነው፣ ወይም በኢሜይል ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ብላችሁ ላኩልን። ወይ ጥያቄዎቻችሁን ወይም የስልክ ቁጥሮቻችሁን በሃርቫርድ ዩኒቨርሲቲ የሕግ መምህርና ሕግ ልማትና የመሬት ይዞታ እንዲሁም የእርሻ ፖሊሲዎች ላይ ጥናት ያበረከቱት ዶክተር መኮንን ፍሬው ለጥያቄዎቻችሁ መልስ ይሰጣሉ። ጥያቄዎቻችሁን ከነገ ምሽት በፊት ላኩልን። የተከበራችሁ አድማጮች ሁሉንም ጥያቄዎች ማስተናገድ እንድንችል አንድ አድማጭ አንድ ጥያቄ ብቻ፣ ዋና አንገብጋቢ ነው፣ መልስ ላገኝለት እፈልጋለሁ የምትሉትን ጥያቄ ብቻ እንድትልኩልን እናሳስባለን። እናመሰግናለን። ለጥያቄው መልስ ወደ መደበኛ ፕሮግራሞቻችን ይሆናል። አሁን የምንሻገረው በቅድሚያ ዲሞክራሲ በተግባር ዛሬ በዓለም ዙሪያ የአሜሪካ ተጽዕኖ መቀነሱ ሲነገር የቻይናው ደግሞ እያደገ ሲመጣ ይታያል። ለፋይናንሻል ታይምስ ጋዜጣ ዘጋቢ ለጊዲዮን ሪችማን አዲሱ መጽሐፍ መሠረቱም ይህ ነው። በኦባማ ጊዜና ከዚያም በኋላ የእስያ ተጽዕኖ እድገትና የአሜሪካ መቀነስ ይላል የመጽሐፉ ርዕስ ራችማን ፕሬስ ኮንፈረንስ ዩኤስኤ በተባለው ፕሮግራም ላይ ቀርቦ የአሜሪካ ተጽዕኖ በተለይ በታዳጊ ሀገሮች ውስጥ እየቀነሰ ስለመምጣቱ ሲያስረዳ አፍሪካን በምሳሌነት ጠቅሷል። ካሮል ካስቴልናት ያወያየችው ሰሎሞን ክፍሌ በምሽቱ ዲሞክራሲ በተግባር ፕሮግራም ያቀርበዋል። ጊዲዮን ራክማን የፋይናንሺያል ታይምስ ጋዜጣ ዋና የውጭ ጉዳዮች አምደኛ ነው። ይህን የምስራቅ ሀገሮች ባለፉት አርባ ዓመታት በእስያ ያስመዘገቡትን የኢኮኖሚ እድገት ተወዳዳሪ የሌለው ከፍተኛ እመርታ ሲል ገልጾታል። ሁኔታው በእርግጥ ታሪካዊ ነው ለማለት ይቻላል። ምክንያቱም ለአምስት መቶ ዓመታት ግድም ይኖር ነው ምዕራቡ ዓለምን በበላይነት ይመራ በነበረበት ዘመን ነው። ከአስራ አራተኛው ምዕተ ዓመት ማብቂያ ጀምሮ የአውሮፓውያኑ ቅኝ አገዛዝ የነበረ ሲሆን ያ ተለውጦ ከአውሮፓ የበላይነት ወደ አሜሪካ የበላይነት ተሸጋገረ። ስለዚህ ቀድሞ የምጣኔ ሀብት እድገትን አስመልክቶ ከዩናይትድ ስቴትስ አመራር ይጠይቁ የነበሩ ሀገሮች እዚህ ላይ የቀድሞውን ፕሬዚደንት ባራክ ኦባማን ቃላት ለመጠቀም ዛሬ ትኩረታቸውን ወደ እስያ አዙረዋል። ከጥቂት አሥርተ ዓመታት በፊት ግን የኢኮኖሚ እድገታቸው ዘላቂነት የሚኖራቸው ሀገሮች ዲሞክራሲያዊ ሀገሮች ብቻ ይሆናሉ ተብሎ ነበር የሚታመነው። ጋዜጠኛ ራክማን ያብራራዋል። ዛሬ ግን በተጽዕኖ ዲሞክራሲን ለማስፈን በማይፈልጉ ሀገሮች እና መንግስታት ዘንድ እንደ ዋና አነቃቂ የምትታየው ቻይና ሆናለች። ራክማን አክሎም በሺ ዘጠኝ መቶ ዘጠናዎቹ ዓመታት ዩናይትድ ስቴትስ እና እንደ ዓለም ባንክ እንዲሁም ዓለም አቀፉ የገንዘብ ድርጅት አይኤምኤፍ ያሉ ተቋማት በአፍሪካ ብድር መስጠትንና እርዳታ መለገስን ከዲሞክራሲያዊ ለውጦች ጋር ሲያያይዙት ነበር ብሏል። ጋዜጠኛ ራክማን ይህንንም ያብራራል። እናም ቻይናውያን እንደ ኢትዮጵያ ባሉ አገሮች ውስጥ ያደረጉት ምንድን ነው? እኛ ስለዚህ ዲሞክራሲ ስለሚባል ጉዳይ ደንታ የለንም የእኛ ፍላጎት ከንግድ ስምምነት መቋጨት ጋር ብቻ የተያያዘ ነው አሉ። ለትላልቅ መዋቅሮች መዘርጊያ የሚውል ብድር እንሰጣቸዋለን አሏቸው። የአገር ውስጥ ፖለቲካችሁን በተመለከተ ግን እኛን የሚያሳስበን ጉዳይ የለም አሏቸው። በአፍሪካ እጅግ አምባገነን ለሆኑ መንግስታት ከዚህ የተሻለ ቀልብን የሚስብ ስምምነት አይኖርም። ጋዜጠኛ ራክማን ይህንኑ ይበልጥ ሲያብራራም ቻይናውያኑ ይህን መሰሉን ስምምነት ከአፍሪካውያኑ ጋር ለመቋጨት ብዙም አልተቸገሩም ብሏል ቻይና ግዙፍ መዋለ ንዋይ በውጭ አገሮች ለመመደብ አቅሞ ያላት ከመሆኗም በላይ በሀገር ውስጥም በምጣኔ ሀብት ያስመዘገበችው ውጤት አሳማኝ ነው በውጭ አገሮችም የተቋማት ግንባታ ፕሮዤዎችን ማግኘት የቻለች ትልቅ ሀገር ናት እነዚህ ሁሉ ተዳምረው ከአፍሪካውያኑ ጋር ስምምነት ለመቋጨት አስችሏታል ይላል ራክማን በአፍሪካ የቻይና ሞዴል አማራጭ በተሳካ ሁኔታ ብቅ ያለች ይመስለኛል ሲልም ያወሳል። በምሳሌነት የሚጠቅሳትም ዚምባብዌን ነው። በቅርቡ በተካሄደው የዓለም የኢኮኖሚ ፎረም ስልጣን ላይ ለብዙ ዓመታት የቆዩት ሮበርት ሙጋቤ ሲናገሩ መንግሥታቸው የጨነገፉ ከሚባሉት አንዱ አለመሆኑን ለማስረዳት ሞክረዋል። አሁን የራሳችን የሆኑ ችግሮች አሉብን። ይህን በእርግጠኝነት ልነግራችሁ ይችላለሁ። ችግሮች አሉን። በሌላ በኩል ደግሞ የተፈጥሮ ሀብት አለን። ያለን የተፈጥሮ ሀብት ደግሞ በአማካይ ከማንኛውም የዓለም ሀገር ሁሉ የበለጠ ነው። ዩናይትድ ስቴትስና ሌሎች ምዕራባውያን ሀገሮች የሰብአዊ መብቶች አያያዟን በመቃወም ዚምባብዌን ቢያገሏትም የቻይናው ጠቅላይ ሚኒስትር ሺ ዢንፒንግ ከአንድ ዓመት ተኩል በፊት ሐራሬን ሲጎበኙ በደቡባዊ አፍሪካ ተጨማሪ መዋለን ዋይ ለመመደብ ቃል ገብተዋል። ራክማን እንደሚለው ግን የቻይና በእስያ ዋና የኢኮኖሚ አሽከርካሪ መሆን ማለት በዓለም የአምባገነን ሥርዓትን በማስፈን አንጻር ተመሳሳይ ተጽዕኖ ታሳድራለች ማለት አይደለም። የዚህ ያልተለመደ ሁኔታ ማዕከል ቻይና ናት። ቻይና በእስያ ግዙፏ የምጣኔ ሀብት ኃይል ናት። አምባገነንም ናት። ሌሎች የእስያ አገሮችም አሉ። ለምሳሌ ጃፓን በምጣኔ ሀብት ታላቅ አገር ናት። ወደፊት ደግሞ የህዝብ ብዛቷ በአመት ሰባትና ስምንት በመቶ እያደገ ያለው ህንድ ዲሞክራሲያዊ አገር ናት። ከአንድ ቢሊዮን በላይ ደርሷል። ህዝቧ የእስያ እሴቶችና ምስራቃዊነት ከዲሞክራሲያዊነት ጋር ተመሳሳይነት አሏቸው የሚለውን እሳቤ ህንድ አትቀበልም። እንደ እውነቱ ከሆነ ህንድም ብትሆን ከአፍሪካ ጋር ለመናገድ ፍላጎቷን በማሳየት ከሁለት ዓመታት በፊት በኒው ዴልሂ ጉባኤ አዘጋጅታ እንደነበር ይታወሳል። እንደ አውሮፓውያን አቆጣጠር በ2015 በቻይናና በአፍሪካ መካከል የተካሄደውን የንግድ ልውውጥ አስመልክቶ የቀረበውን የአንድ መቶ ሰባ ቢሊዮን ዶላር ለመድረስ ግን ህንድ ረጅም ጎዳና መጓዝ እንደሚኖርባት ይታመናል። ሴቶችና ቤተሰብ፣ ተከታዩ ዝግጅት። ቆንጂት ወደ አንቺ ነው መመጣው። ለዚህ ፕሮግራም የመን ያሉ ስደተኞችን አስመልክቶ የያዝሽ ውይይት አለ ምንድን ነበር? ክፍል ሁለት ውይይት ነው ሶሎሞን ሰብለ ዮሐንስ የመን ዋና ከተማ ሰንአ በከፍተኛ ችግር ውስጥ መኖራቸውን ከሚናገሩ ኢትዮጵያውያን ስደተኞች መካከል አንዷ ነች ምግብ መጠለያ ህክምና ወዘተ መሰረታዊ ፍላጎቶች ከሁሉም በላይ ደግሞ የደህንነት ስጋት ላይ እንዳሉ ነው የ33 ዓመቷ ወጣት ሰብለ የምትናገረው 350 የምንሆነው ተካፍለን እንድንበላ ተጋፍተን እንድንተኛ ማህበር አቋቁመን እንፍጨረጨራለን ትላለች ሰብለ ባለፈው ሳምንት በቀረበው ውይይት የመን ያለው የምግብ ዋስትና ችግር በዓለም ላይ ካሉት ቀውሶች ሁሉ እጅግ የከበደው መሆኑን ትናንት የተባበሩት መንግስታት የሰብአዊ ጉዳዮች ኃላፊ ስቴፈን ኦብራይን አስታውቀዋል። የምግብ ዋጋው እጅግ በጣም ኑሯዋል። ከሀገሪቱ ህዝብ ሩቡ ምግብም ሆነ ሌላ ለመግዛት አቅም አጥቷል። ረሃቡ በተስፋፋ መጠን ደግሞ ለበሽታዎች ይበልጡን ተጋልጧል ህዝቡ በኮሌራ በሽታ ወረርሽኙ ስርሳ ሺ ሰው ታሟል። እስካሁን አምስት መቶ እንደሞቱ ይነገራል። ሰብለ ህዝቡ ለራሱ መከራ ላይ ነውና ነው እኛን ሊረዳ ቀርቶ ትላለች። ሀገር ጥላ ከነጎደች አመታት እንደተቆጠሩም ትናገራለች። ሰብለ እነዚያን አመታት ግን እንደ ኖርኩ አልቆጥርም ነው የምትለው፣ እንስማ አሁን ወደ አስራ ሶስት አመት ሆኖኛል። በባህር ነው የመጣሁት። እንዴት ነበረ መንገድሽ? ማለት ከአዲስ አበባ ነው፣ ከየት ነው? በየት በየት በኩል አድርገሽ የመንደረሽ? አይዋ ከአዲስ አበባ ወደ ሐረር ከዛ በኋላ ወደ ሶማሌ ገብተን፣ በሶማሌ በባህር ነው የመጣ ነው። እንዴት ነበረ የጉዞ ሁኔታ? ሰ በጣም አስቸጋሪ ነው። እንዲህ ነው ብዬ ንገልጽ ልሽ ማልስለው። በጣም በጣም አስቸጋሪ መንገድ ላይ ብዙ ነገር ይደርሳል። ሴቶች መደፈር ይደርሳል። ብዙ ነገር በጣም ግን እንደዛም ሆኖ ተሰቃይተን ይኸው ገብተናለን እስካሁን ድረስ በሕይወት ግን አሁንም ቢሆን ኖርን አይደለም የሚባለው። የመን ለመቆየት ነበር ወይስ በየመን በኩል ወደ ሌላ ለመሻገር ነበር የወጣሽው? ያው እኛ ሀሳባችን እንግዲህ በሰዓቱ ያው ወተሽ የወተሽን ሰርቫይቭ የምታደርጊበት ነው። እንግዲህ ካለው ከሀገሪቱ እንትን ማለት ነው። ምንድን ነበር በምን በብዙ ነገር አለ ከዛ ወተሽ ህይወትሽን የምታሰርፊበትን ነው የምታየው። የመንንም ቢሆን አናቃትም፣ ምን አይነት ሀገር እንደነበረ። እዚህ ስመጣ ነው ሁሉን ነገር ያየ ነው። ከብጥብጡ ከእርስ በርስ ጦርነቱ በፊት ነበር ና የገባሽው? በዛ መሀል እየሰራሽ ራስሽን ታስተዳድሪ ወይም ነበር? እንዴት ነበረ ኑሮሽ ከዚህ ከትርምሱ በፊት? ከትርምሱም በፊት ቢሆን ሰርተሽ የዕለት ጉርስሽን እንጂ አልፎ ተርፎ ቤተሰብ ለመርዳት የምትችልበት እንትን የለም። ያው የዕለት ጉርሱን ነው ሁሉም ስሚያየው ከዛ ያለፈ ነገር የምናገኘው፣ ምንም የገቢ ምንጭ የለም። ሰብለ እንግዲህ ልጠይቅና የስንት አመት ሰው ነሽ? እንግዲህ አንቺ እያልኩ ነው ማነጋግርሽ። አንዳንድ ጊዜ በድምጽ እድሜ ላይ ይመስል ነው። የስንት አመት? እኔ እድሜ አሁን እኔ ሰላሳ ሶስት እንዴት ነው? በትዳር ነው ያለሽ ወይስ? ልጅ አለ? ከኢትዮጵያ ስንወጣ ከባል ጋ ነው አብረን የወጣነው። ከባለቤትሽ ጋ ነው ያኔ? ከፍቅረኛ ጋ ማለት ነው። ከኢትዮጵያ ስንወጣ ያው አሁን እንግዲህ ትዳር መሰረት ማለት ነው። ትዳር በስደት ምን ይመስላል? ያው አስቸጋሪ ነው፣ ግን ቢሆንም ከብቻ ይሻላል። ተደጋግፈሽ ትኖር ያለች ትንሽም ቢሆን አብራ ብቸኝነት ይጎዳል። ሁለት ስቶኝ እንደምንም ተደጋግፈሽ ትኖር ያለሽ። ልጅ አላችሁ? አዎ ኢትዮጵያ ውስጥ አንድ ልጅ አለችም። አሁን ወደኋላ መለስ ብለሽ ስታስቢው፣ ሰብለ በቆየን ኖሮ የሚያሰኝ ቁጭት ይኖራል ወይስ ደግሞ እስኪ ይሄ ቀን ያልፍና ደግሞ ወደ ሌላ ሀገርም ቢሆን ተሻግረን ልጃችንን በጥሩ አብረን የምናሳድግበት ይኖራል የሚል የተስፋ ጭላንጭል ይታይሻል? እኛ ምኞታችን ማለት ነው ምን ጊዜ ምኞታችን፣ ያው ከዚህ ሀገር ወጥተን ሰውንም ሳናስቸግር ራሳችንን ችለን ሰርተን ሰው መሆን ነው የምንፈልገው። አሁን እኛ እዚህ ሀገር ላይ አስራ ሶስት ዓመቴ ነው እንግዲህ ያኔ አስራ ሶስት አመት ከእድሜ ላይ እንደ ቀነስኩ ነው የምቆጥረው እንደ እንደ ሞትኩኝ። ለምን ምንም አይነት ለውጥ የሌለው ህይወት ማለት ነው ይኖር ነው። አሁን ደግሞ ጭራሽ ባስ ብሎ ማለት ነው ወደ ሞት አፋፍ ላይ ነው ያለ። ነው በቃ መውጫ መንገዱ እንኳ የሌለበት በጣም ግራ የገባን ሁኔታ ላይ ነው ያለ። ነው ከኢትዮጵያ ከመውጣትሽ በፊት ስራ ላይ ነበርሽ? ትምህርት ቤት ነበርሽ? ላ ከኢትዮጵያ ከመውጣት በፊት ትምህርት ቤት ነበርኩ። በየመን ውስጥ እንግዲህ የሰው ቤት ነው የምንሰራው፣ ጽዳት ነው የምንሰራው ከዛ የተለየ ነገር እድልም ገጥሞን አልተማርንም። ምንም የተለየ ነገር መስራት ስለማንችል ውስጥ ሰው ቤት ገብተን ጽዳት ነው የምንሰራው። እንግዲህ ዩኤንኤችሲአር ካረዳ ሌላ የሚረዳችሁ ድርጅት ከሌለ ምንድን ነው የሚበላው? እንዴት ነው የሚተዳደረው? የቤት ኪራይስ በምንድን ነው የሚከፈለው? እንዴት ነው ኑሯችሁን በምንድን ነው የምትገፉት? ያው አንዳንድ ሰዎች ማለት ነው የተወሰነች ስራ አለቻቸው። ያችን ነገር ተካፍለን ነው ለቤት ኪራዩም ለቀለቡም። ከእንደገና ደግሞ በብዙዎች አሉ መንገድ ላይ የወጡ ለምነው የሚበሉና የሚያድሩ ማለት ነው። ትላንት ሰርቶ ያድር የነበረ ሰው ዛሬ መንገድ ላይ ወጥቶ ለምነው ነው የሚበላው። የሀገሬው ሰው የሚደርስ አይ፣ አሁን በሀገር ውስጥ ማለት ነው አንዳንድ ጊዜ የሆነ ከግል ማለት በግለሰብ ዝም ብሎ የሚረዱ ሰዎች ሀብታሞች ምናምን አሉ ዘይት ምን ምን የሚሰጥ አለ። አሁን በዛ ሰዓት ምንድነው መልሳቸው? እኛ ዜጋ አይደለንም በቃ እናንተ ዜጎች ስላልሆናቸው የምንሰጠው ለየመኒ ብቻ ነው ነው የሚሉት። እና እንደዚህ አይነት የመሳሰሉት ብዙ ችግሮች አሉ። የመኒ መታወቂያ ከሌለሽ አትረጅም። እስኪ እንግዲህ ይህንን ያህል በሌሊት ደውዬ ከወተወትኩሽ እስኪ አንቺ ለወገን መደወልሽ ለእኛ እውነቴን ነው ምልሽ በጣም ትልቅ ተስፋ ነው፣ ትንሽ እንኳን ድምጻችን ተሰማ ብለን ስለምናስብ ማለት ነው። እስኪ ለወገኖችሽ ምን ትያለሽ? ስደት በእኛ ይብቃ። ስደት በእኛ ይብቃ። ለምን እኛ የደረሰብን ማንም ላይ እንዲደርስ አልፈልግም። በማንም ሰው አይደለም እንኳን በዜጋዬ ማለት ነው፣ በማንም ሰው ላይ ሰው ፍጡር በሆነ ላይ ሊደርስ አይገባም። ስለዚህ ስደት በእኛ ይብቃ ነው ምለው። አሁን እኛ የምንፈልገው ዓለም አቀፍ ከለላ ነው፣ ኢንተርናሽናል ፕሮቴክሽን። እና ትልልቅ ቦታ ላይ ያሉ ኢትዮጵያውያኖችም ሆኑ ሌላው ኤንጂኦም ሆነ ምንም በአሁኑ ሰዓት እንዲደርስልን የሚችለውን ሁሉ እንዲረባረቡና ከዚህ ካለንበት ከሞት እንዲያድኑን ነው የምንጠይቀው። ክቡራትና ክቡራን አድማጮች፣ ዝግጅታችን አሁን ወደ መጠናቀቁ ነው። አጭር መረጃ ለመስጠት አንድ የዩናይትድ ስቴትስ ዶላር 22 ብር ከ97 ሳንቲም ተመንዝሯል። ነገ አዲስ አበባ በአብዛኛው ፀሐያማ እንደምትሆን ከኢንተርኔት ያገኘሁት መረጃ ይጠቁማል። ከፍተኛ ሙቀቷ 20 ዲግሪ ሴልሽስ ነው፤ ዝቅተኛው 12 13 ዲግሪ ሴልሽስ ይሆናል። በእኛ በኩል ዝግጅታችን በዚሁ ተጠናቀቀ ነው ያስተናገድናችሁ ቆንጂት ታዬና እኔም ሶሎሞን አባተንን በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም እንሰናብታችኋለን አብራችሁን ስለቆያችሁ እናመሰግናለን የትግርኛ ስርጭት ይቀጥላል ደህና ደሩ በእኛ በኩል ሰላም በደህና ደሩ